በኬንያ የሚገኘውን የስደተኛ መጠለያ ጣቢያ ደዳብን በደህንነት ምክንያት ለመዝጋት የኬንያ መንግስት የጊዜ ሰንጠረዥ እንዳወጣ የኬንያ የአገር አስተዳደር ሚኒስቴር ጆሴፍ ንካሴሪ ባለፈው ማክሰኞ በሰጡት ጋዜጣዊ መግለጫ ይፋ አድርጓል። በኬንያ የስደተኞችና የደህንነት ጉዳይ የሚከታተለው የኬንያ የሀገር አስተዳደር ሚኒስቴር እና ብሔራዊ የመንግስት ማስተባበሪያ ቃል አቀባይ መወንዳ እንጆካ አገሪቱ እንዲህ አይነቱ እርምጃ ለመውሰድ የተነሳሳችበት ሌላ ምክንያት በአሁኑ ወቅት ሶማሊያ በተለየ ሁኔታ መረጋጋቷ ስደተኞች ወደ አገራቸው መመለስ አለባቸው ብለን ስላሰበን ነው ሲሉ ለዶቼ ቬለ ተናግሯል። በዳዳም መጠለያ ጣቢያ የሚገኙት ሶማሊያውያን ስደተኞች ወደ መጡበት ለመመለስ ለጅማሮ የኬንያ መንግስት አስር ሚሊዮን ዶላር መመደቡን ተገልጿል። ቃል አቀባይ እንጆካ ጉዳዩ ከተመደበለት የበለጠ ገንዘብ ሊያስወጣ እንደሚችል፣ ውስብስብና ረጅም ጊዜ እንደሚወስድም ሳይገልጹ አላለፉም። እንጆካ ስደተኞቹን ለመመለስ የተቀመጠ ውን ቀነ ገደብ እና አካሄዱም በተመለከተ ትላንት በአገር አስተዳደር ሚኒስቴር ልዩ ግብረ ኃይል ተመስርቷል። ይህ ግብረ ኃይል ሪፖርቶችንና የጊዜ ሰሌዳን ለሚኒስትሩ በዚህ ወር መጨረሻ እንደሚያስረክብ ይጠበቃል። እቅዱና የጊዜ ሰሌዳው አንዴ ከመጣ ሚኒስትሩ ስደተኞቹን ለመመለስ ምን ያክል ጊዜ እንደሚወስድና መቼ እንደሚጀመር ማወቅ ይቻላል። ይህን ስል በጣም በቅርብ ጊዜ ውስጥ ወይም በሚቀጥሉት ሁለት ወራት ውስጥ እንደሚጀመር ነው። ስደተኞቹን ለመመለስም ሶስት አማራጮች አሉን። ወይ ወደ መጡበት ሀገር መመለስ ነው፣ ወይም ስደተኞቹን ለመቀበል ፍላጎት ወዳላቸው ሀገር መላክ ነው። ስደተኞቹን ሊመለሱ የሚችሉት ደግሞ ሶማሊያ ውስጥ ደህንነት ወዳለበት አካባቢ ነው። ሙዌንዳ ንጆካ ሶማሊያ ትልቅ መሆኗንና ስደተኞችን የደህንነት ችግር ወደሌለበት አካባቢ እንደሚላኩ ተናግረዋል። በሌላ በኩል በኬንያ የተባበሩት መንግሥታት አካል የሆነው ከፍተኛው የስደተኞች ማስተባበሪያ ኮሚሽን ዩኤንኤችሲአር በዚህ ጉዳይ ከኬንያ መንግሥት ጋር ለመወያየት እየሞከረ መሆኑን የገለጹት የኮሚሽኑ ቃል አቀባይ ዱግ መዌንቻ ኬንያ ስደተኞች ለማስተናገድ ዓለም አቀፍ ግዴታ እንዳለባት ለዶቼቬሌ ተናግረዋል። የሶማሊያ ስደተኞችን የመመለስ ሁኔታው የዓለም አቀፍ ሕግጋቶችን ጠብቆ በፍላጎትና ደህንነታቸው በተጠበቀ መልኩ መሆን እንዳለበትም መወንቻ ገልጸዋል። ይህ የኬንያ እርምጃ ከዓለም አቀፍ ሕግ ጋር ይጻርራል ስሉ ትችት የሚያቀርቡ ጥቂት አይደሉም። የኬንያ መንግስት ይህን እርምጃ የሚወስድ ከሆነ የስደተኞች ጉዳይ ከፍተኛው ኮሚሽን ዩኤንኤችሲአር ከመንግስት ጎን እንደማይቆም ዱክ መወንቻ ተናግረዋል። ምክንያቱም ይላሉ ይላሉ ቃል አቀባዩ። እንደ ዓለም አቀፉ ህግ ስደተኞች ተገን ሲጠይቁ ሊፈቀድላቸው ይገባል። መመለስም ካለባቸው በፍላጎታቸው በራሳቸው መወሰን አለባቸው። ለዚህ ውሳኔ ጠለቅ ያለ መረጃ እንዲያገኙ ማድረግ ይኖርባቸዋል። በፈቃዳቸው መመለስ ከፈለጉም ደህንነትና ክብር በተሞላበት እርዳታ ሊደረግላቸው ይገባል። ግን ለኬንያ መንግስት ጉዳዩ ልዩ ነው ይላሉ እንጆካ። አይደለም አይደለም ልንገረህ፣ አውሮጳ ከሶሪያ በመጡ ስደተኞች ተጥለቅልቃለች። ሶሪያ ከሶማሊያ በበለጠ የደህንነት ችግር አለባት። አውሮፓዎች ለደህንነታቸው ሲሉ ድንበር ዘግተዋል። ስለዚህ ለየትኛውም መንግስት የመጀመሪያ ግዴታ የሚሆነው የዜጎቹንና የአገሩን ደህንነት ማስጠበቅ ነው። ስለዚህ የዓለም አቀፍ ሕግጋት የሚባለው ጥያቄ የሚመጣው አንድ አገር የሕዝቡን ደህንነት ሲያስጠብቅ ብቻ ነው። ከዓለም አቀፍ ሕግጋት ጋር ለመቆራኘት ሕዝብ እስኪጎዳ ድረስ መሄድ የለብህም። ይህ የስደተኞች መጠለያ መዘጋቱ ለኬንያም ሆነ ጎረቤት ሀገሮች ላይ ሰብአዊ ቀውስ ሊያስከትል እንደሚችል ቃል አቀባይ ዱክ መወንቻ ተናግረዋል።